ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናምሻቸው መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። ሰማያዊ ፓርቲ የሀገሪቱ ሰንደቅ ዓላማ ወደ ቀድሞ መልኩ እንዲመለስ ጥሪ ያቀረበ ከዘመን ዘመን ስርዓት በመጣ በሂደ ቁጥር የሚቀየር ሰንደቅ ዓላማ የሚቀየር ብሔራዊ መዝሙር የሚቀያየሩ ሌሎች፣ ፌዴራላዊ ስርዓት ላይ እንመጣለ የሀገር አስተዳደ ላይ እንመጣለ ሌሎች ሌሎች ነጥቦች ላይ እንመጣለን። ግን እንደዚሁ የሚቀያየሩ መጥተዋል። ወጥ የሆነ ሊኖረን ይገባል። ከሶማሌ ክልል ተፈናቅለው ከመጡና በቢሾፍቱ ከተማ በመቋቋም ላይ ከነበሩ ወጣቶች ዘጠኙ መታሰራቸውን ምንጮች አስታውቀዋል። የአድማ በታኝ ፖሊሶች መጥቶ በመሀል አድማ በታኝ ሚያን ችግር ይፈጠራሉ ብሎ ስለገመቱ ሲበትኑን የከተማ ፖሊስ ግን በጣም ከፍተኛ ድብደባ ነው ያደረገው። ከሶማሌ ክልል የተፈናቀሉ ወጣቶች አስተያየትን ነው የሰማ ነው። ሙሉ ዘገባውን ይዘናል። የመጀመሪያው ወደ አስመራ ጉዞ ዛሬ ተጀመረ። እዛ አውሮፕላን ውስጥ ሰው ሁሉ አልቀመጥም ብሎ በረራ አስተናጋሪዎችን ሁሉ ሲያስቸግር ነበረ። እንዲያጠበቅም ነበር። በጣም የሚገርም አቀባበል ነው። ለመስገን በ ሚሊኒየም አዳራሽ ባለፈው እሁድ በተዘጋጀው የኢትዮጵያና የኤርትራ ህዝቦች የሰላም ማብሰሪያ መድረክ ላይ በሺዎች የሚቆጠሩ ሰዎች ታድመው ነበር። ብዙ መነጋገሪያ ርዕሶችም ነበሩት። ስለ እሱ መያዝ ነው ዘገባ አለ። የእኔ ይህን ነገር የመግ የመገልጽበት አጋጣሚ ብቸኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው፣ ጎልቶ እንዲታይ በዚያ ሰዓት መድረኩ ሊኖሩ ሰዎች ሮራ ረት ረቴ ወደ ህዝቡ ይጠብቃል፣ ምናምን የሚባሉ ነገሮች እየተናገሩ የህዝቡ ስሜት ያመሳሳል። እኔ አንድም ነገር በክፋት የተደረገ በሁሉም ወገን ማለት ነው። ቀኑም ራሱ መንፈሱ አይፈቅድም ነበረ ክፋት ይለማል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። በ20 ዓመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ አስመራ ገብቷል። አንደኛው ከፍተኛ ቦታ የሚሰጣቸው ሰዎችና የንግድ መሪዎችን ያሳፈረ፣ ሁለተኛው ደግሞ ቤተሰቦችንና ወላጆችን ለማየት የሄዱ ሰዎችን የያዘ ሁለት አውሮፕላኖች ዛሬ አስመራ ገብተዋል። የኢትዮጵያ አየር መንገድ ቦይንግ 787 ድሪም ላይነር ምስልን የሚያሳይ የሰላም ወፍ ወደ አስመራ በረረች የሚል መሪ ቃል ያለበት የትዊተር መልእክትም አስተላልፏል። በቦታው የተገኘው ባልደረባችን ተወልደ ወልደ ገብርኤል በአስመራ አውሮፕላን ማረፊያ ላይ የነበረውን ስሜት ደስታ የተሞላበት ነበር ብሏል። ከፍተኛ ቦታ የሚሰጣቸው ሰዎችን እንዴት እንደተሰማቸው ሲጠይቃቸው ቃላት ያጥረናል ማለታቸውንም ገልጿል። ወደ አስመራ ከተጓዙት ተሳፋሪዎች መካከል የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ይገኙበታል። አስመራ አውሮፕላን ማረፊያ ላይ ሲደርሱ በተዘረጋላቸው ቀይ ምንጣፍ ተሳፋሪዎቹን የመሩት አቶ ኃይለማርያም እንደነበሩ ተወልደ ባልደረባችን ጠቁሟል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከ18 ዓመታት በፊት የተፈረመውን የሰላም ስምምነት እንደሚያከብሩ ካስታወቁበት ጊዜ አንስቶ ከተከናወኑት ተግባሮች መካከል የዛሬው የኢትዮጵያ አየር መንገድ በረራ መጀመር አንዱ መሆኑ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ስላደረጉት ንግግር ጉራ ለበስ አነጋገር አሰምተዋል። ሄልሲንኪ ውስጥ ስለፈጸሙት ተግባር የሚነቅፏቸው ሰዎች በትራምፕ በሽታ የተለከፉ ናቸው ሲሉ አሽፈዋል። አንዳንድ ሰዎች ከፕሬዝዳንቱ ፑቲን ጋር መግባባቴ ራሱን ይጠላሉ፣ ይህን ከማየት ይልቅ ጦርነት ውስጥ መግባቱን ይመርጣሉ ሲሉ በትዊተር አስተላልፈዋል። ከገቡበት ዋሻ መውጫ አጥተው የነበሩት አስራ ሁለት የታይላንድ እግር ኳስ ተጫዋቾችና አሰልጣኛቸው ዛሬ ሚዲያ ፊት ቀርበው ታይተዋል። በደህና የጤንነት ሁኔታ ላይ ያሉ ይመስላል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። መስታወት አድራጊው ነኝ። አብረን ከአድማስ እንሻገር እላችኋለሁ። ወደ መጀመሪያው ዘገባችን የምናልፈው ሰማያዊ ፓርቲ የሀገሪቱ ሰንደቅ ዓላማ ወደ ቀድሞ መልኩ እንዲመለስ ጥሪ አቀረበ። በጉዳዩ ላይ ህዝቡ በሰፊው ተሳትፎ በውሳኔ ህዝብ እንዲቋጭም የፓርቲው ፍላጎት መሆኑንም ተገልጿል። መለስካቸው አመሀ ስርስሩን ይዟል። የኢትዮጵያ ሰንደቅ ዓላማ የኢትዮጵያ ህዝብ የማንነት አሻራ የሆነውን ከላይ አረንጓዴ ከመሃል ቢጫ ከታች ቀይና ምንም አይነት ምልክት የሌለበት ማለትም እንደ ቀድሞ ሆኖ እንዲቀጥል በአጽንኦት ይጠይቃል ሲል ሰማያዊ ፓርቲ መግለጫ ወጣ። መግለጫው አክሎ ሰንደቅ ዓላማ የህዝብን የማንነት አሻራ አምቆ የያዘ በዛሬና በትናንት መካከል የታሪክ አደራን ከትውልድ ወደ ትውልድ እያሸጋገረ የሚቆይ ሕያው ምልክት ነው ብሏል። በሰማያዊ ፓርቲ አስተያየት ሰንደቅ ዓላማ መንግሥት ብሔርና በመጣ ቁጥር የሚለዋወጥ መሆን የለበትም። ስለሆነም በዚህ ጉዳይ ላይ የሰማያዊ ፓርቲ ፍላጎት ሰንደቅ ዓላማው ወደ ቀድሞ መልኩ እንዲመለስ ቢሆንም ሕዝብ በነጻነት በስፋትና በጥልቀት እንዲመክርበት ይጠይቃል። የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ በመግለጫው ላይ ይህን ብለው ነበረ። ሰማያዊም የሚሰራው ከዘመን ዘመን ስርዓት በመጣ በሄደ ቁጥር የሚቀየር ሰንደቅ ዓላማ የሚቀየር ቢራይ መዝሙር የሚቀያየሩ ሌሎች፣ ፌዴራላዊ ስርዓት ላይ እንመጣለን፣ የሀገር አስተዳደር ላይ እንመጣለን፣ ሌሎች ሌሎች ነጥቦች ላይ እንመጣለን። ግን እንደዚሁ የሚቀያየሩ መጥተዋል። ወጥ የሆነ ሊኖረን ይገባል። መሰረታዊ የሆነ የፖለቲካ ልዩነቶቻችን እንዳለ ለብቻ የአስተዳደር ልዩነቶቻችን ለብቻ ፖሊሲ ልዩነቶቻችን ለብቻ ሆነው ግን አገር ላይ መትከል የሚገባል ዋነኛ ነጥቦች አሉ። ህዝቡ ማንነቱን አስጠብቆ ከግጭት ነጣ ራሱን አድርጎ በተለያዩ ሀሳቦች ብቻ ፍጭት በማድረግ ወደፊት የሚራመድበትን ማስቀመጥ አለብን። ይህን ማስቀመጥ የምንችለው ደግሞ ዋና ዋና ነጥቦች የጋራ የሚያደርጉን ምንድን ናቸው የሚለው መለየታል። የፓርቲ ፖሊሲ እና የሀገር ምሰሶዎች የሚለያዩ ስለ አቶ ጌታነህ ጨምረውም የሰንደቅ ዓላማ ጥያቄና ሌሎችም ልዩነት የሚታይባቸው ሀገራዊ ጥያቄዎች ውይይት ተደርጎባቸው የመጨረሻውን ውሳኔ ህዝብ እንዲወስን መደረግ አለበት የሚለው የፓርቲያቸው አቋም መሆኑን አብራርተዋል። እነዚህ ልዩነቶቻቸው እሱ ብቻ አይደለም፣ ብዙ ልዩነቶች አሉን በየስርዓቱ መካከል ያለን። ስለዚህ እነዚህ ሁላ ስርዓቶቹን አሁን ህዝባዊ ስርዓት ስናቋቁም ይህ ህዝባዊ ስርዓት ላያዳግም ሊፈታቸው ከሚገባ ነጥቦች መካከል ሰማያዊ ዛሬ ያነሳው ሰንደቅ ዓላማን ጉዳይ ነው። ከዚህ ጋር አብሮ ተያይዞ የተለያዩ ጉዳዮችን እናነሳለን ይህን መፍትሄ በአግባቡ መስጠት የምንችለው አንደኛ ህዝቡ ምንድን ነው ጥያቄው የሚለውን በህገ መንግስቱ መሰረት ሪፈረንደም ስንሰጠው ጭምር ነው። የጀመርነውን ያለውን ይዘን ከዛ እያስቀጠልን ስንሄድ ነው። ስለዚህ ሪፈረንደም አድርጎ ህዝቡ ይሄ ነው በአግባቡ ለእኔ የሚገባኝ ማድረግ ያለብኝ የሚለውን ማስቀመጥ አለበት። ፓርቲው ይህን ጥያቄ ያነሳበትን ምክንያትም በጽሁፍ መግለጫው አስፍሯል። እንደ ጽሁፍ መግለጫው አባባል ባለፉት ሳምንታት በተለያዩ የሀገሪቱ ክፍሎች በዶክተር ዓብይ አህመድ አመራር እየተካሄደ ለሚገኘው ለውጥ ያለውን ድጋፍ ሕዝቡ በሰልፍ እየገለጸ ነው። በእነዚህ ሰላማዊ የድጋፍ ሰልፎች ሕዝቡ ይዞ የወጣው የቀድሞውን ባንዲራ መሆኑን በማስታወስ የቀድሞ ሰንደቅ ዓላማ ሰፊ የህዝብ ድጋፍ እንዳለው በማረጋገጫነት መግለጫው ያቀርባል። በአንጻሩ ይህ አካሄድ ህገ መንግስቱን የሚቃወም ድርጊት መሆኑን የሚገልጹና የቀድሞ ሰንደቅ ዓላማ መላውን የኢትዮጵያ ህዝብ ፍላጎት የሚያንጸባርቅ አይደለም የሚሉ ወገኖችም አሉ። የማያጠራጥረው ነገር ጉዳዩ ህገ መንግሥታዊ ክርክር ማስነሳቱ ነው። ምክንያቱም አሁን በሥራ ላይ ባለው ህገ መንግሥት አንቀጽ አንድ ላይ የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይ ሆኖ በመሃሉ ብሔራዊ አርማ ይኖረዋል ይላልና መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። ከሶማሌ ክልል ተፈናቅለው ከመጡና በቢሾፍቱ ከተማ በመቋቋም ላይ ከነበሩ ወጣቶች ዘጠኙ መታሰራቸውን ምንጮታ ምንጮች አስታውቀዋል። ወጣቶቹ የታሰሩት አቤቱታ ለማቅረብ ወደ ከተማዋ ከንቲባ ጽፈት ቤት ባመሩበት ወቅት እንደነበረ ነው ምንጮቹ የጠቆሙት። የከተማው አስተዳደር የተፈናቃዮቹን ወጣቶች መታሰር አላረጋገጠም። እስክንድር ፍሬው ተከታዩን ዘገባ ልኳል። አቤቱታውን ያቀረቡት በሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ ለተፈናቀሉ ወጣቶች ድጋፍ ከሚያደርግባቸው ቦታዎች አንዷ የቢሾፍቱ ወይም የደብረዘይት ከተማ ናት። በክልሉ መንግስት ውሳኔ መሰረት አንድ ሺ አባወራዎች በዚህችው ከተማ ድጋፍ ይደረግላቸዋል። ከእነዚህ አባወራዎች በተጨማሪ ደግሞ ከአምስት መቶ በላይ የሚሆኑ ከሶማሌ ክልል የተፈናቀሉ ወጣቶች አጫጭር ስልጠናዎችን ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። ወጣቶቹ ለአሜሪካ ድምፅ እንዳስረዱት የስድስት ወር የቤት ኪራይ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት የተገባላቸው ቃል በተደጋጋሚ እየታጠፈና ለችግር እየተጋለጡ ነው። ከዚህ በፊት የሁለት ወር ከተከፈለላቸው በኋላ በመቋረጡ በአከራዮቻቸው እንዲወጡ ተደርገው እንደነበር አስታውሰዋል። ለተጨማሪ ሁለት ወር የተከፈለላቸው ከዚህ በኋላ ነው። እነሆ ሁለት ወራት አልፈው ሌላ ክፍያም አስፈለገ። በዚያ ላይ የቀበሌ መታወቂያ ስለሌላቸው በራሳቸው መንገድ ሌላ ቤት መከራየት እንደማይችሉ ተፈናቃዮቹ ወጣቶች ይናገራሉ። በእነዚህ ችግሮች ጉዳይ የሚመለከታቸውን ለማነጋገር ትናንት ወደ ከተማዋ አስተዳደር ጽሕፈት ቤት ማምራታቸውንም ጠቁመዋል። እነሱ ትናንት ወደ ከተማዋ አስተዳደር ሲያመሩ ተቀጣሪዎችን ያላግባብ አባደረ ያሉ የአንድ ፋብሪካ ሰራተኞችም በዚያው ስፍራ ሰልፍ እያካሄዱ እንደነበር አስታውሰዋል። ከሶማሌ ክልል ተፈናቅለው በቢሾፍቱ ከተማ ከሚገኙት ወጣቶች አንዱ ፈይሳ ቱፋ እንዳስረዳው ሶስት ሴቶችና ስድስት ወንዶች ተፈናቃዮች ከከንቲባ ጽህፈት ቤት ፊት ለፊት ተይዘው ታስረዋል። ዛሬም አልተፈቱም። የከተማ ፖሊስና ፖሊስና የአድማ በታኝ ፖሊሶች መጥቶ በመሀል አድማ በታኝ ይህን ችግር ይፈጠራሉ ብሎ ስለገመቱ ሲበትኑን የከተማው ፖሊስ ግን በጣም ከፍተኛ ድብደባ ነው ያደረገው። በጣም ደብድቦናል። ስቲላው ደግሞ ያ ያ ፋብሪካ እንኳን ስቲላው በፖሊስ ነው ታጅቦ እየተጠበቀ ያለው እና ሰራተኞች እንደዛ ነው፣ ሳምንት ሞልቷቸዋል። የሚገርም ነገር፣ እንደዚህ መጠበቅ ከተጀመረ ለምን ይሄ ይሆናል? ወጣቱ ደግሞ ሀብቱ የራሱ እንደሆነ ያምናል። በፋብሪካውም ምኑም እዛ ውስጥ የሚካሄደው ነገሮች ሁሉ የራሱ እንደሆነ ያምናል። ለምን ግን መልሳችን ይመለሰልን፣ ጥያቄያችን ይመለሰልን ነው እንጂ ሌላ ነገር ጥፋት ወይም ሌላ እርምጃ ለመውሰድ አይደለም ወጣቱ የሚንቀሳቀሰው፣ ማለት ነው እና ልጆቹ እንዴት ታሰሩ ታዲያ? ትናንት ትናንት ነው የታሰሩት። ዘጠኙ ዘጠኙም ትናንት ነው የታሰሩት። ያኛውን ሰልፍ የተቀላቀሉ መስሏቸው ነው ፖሊሶች ያሰሯቸው። አዎ፣ የእኛኛውን ሰልፍ የተቀላቀሉ መስሏቸው ነው ያሰሯቸው። የሚሄዱበት ቦታ ሁሉ ላይ ዝግ ሲሆንባቸው የመጨረሻዋ ከንቲባ አስተዳደረው የከተማ ከንቲባ እንድታናግራቸው በር ላይ ሆኖ ነው ታናግረን ተሰብስበን ብሎ ነበረ። ሲቶ የነበረው እዚህ መሀል አድማ በታኝ እሷ እንደውም ፎቅ ላይ ነበረች። ፎቅ ላይ ሆና ወደ ታች እያየች ምንድን ነው ሰልፉን ወደ ታች እያየች ፖሊስ ጠርታ ነው ፖሊሶቹ እንደዚህ አይነት እርምጃ እንዲበትኑ ተደረገችው። ከእነዛ የታሰሩ አሉ። ከፋብሪካው ሰራተኞች መካከል ሰልፍ ከተሰለፉት አንዱም አልታሰረም። አንድም አልታሰረም። እንደዛ ነው የእናንተ ግምገማ? በየቀኑ ሰራተኛና አሰሪ ቢሮ ጉዳዮችም ገብተን የእኛን ነገር ምንድን ነው በየፋብሪካው እየተባረርን ነው እኛ መንግስት ለዚህ አይደለም ለአላማ ነው የላከን። የማየውን ትዕዛዝ ነው የምንታዘዘው። የማየውን ድርጊት ነው በእኛ ላይ እየተደረገ ያለው። ያልሆነ ፖለቲካ ነው በእኛ ላይ እየተሰራ ያለው። እኛን ቀርባችሁ ለምን እስኪ፣ የምንሰራውንና የማንሰራውን ለምን አይታችሁ ለይታችሁ እውነት ለዚህ አገር እንደመጣ ነው ለምን? እንደውም ምንድን ኮንትራክት ኮንትራት ጨርሳችኋል ሁላ ነው ያለን ታምራት የሚባል የሷ ምክትል ጸሀፊዋ የከዚህ በኋላ ኮንትራት እንግዲህ ለአሁን በጣም ነው የማመሰግነው። የከተማውን አስተዳደርም ለማነጋገር እንሞክራለን። በጣም አመሰግናለሁ ስለ ጊዜ። የቢሾፍቱ ከተማ አስተዳደር የተፈናቃዮቹን ወጣቶች መታሰር አላረጋገጠም። ሁኔታውን አጣርተው ምላሽ እንደሚሰጡኝ ነው። የአስተዳደሩ ቃል አቀባይ ወይዘሮ ድርቤ ግርማ የገለጹልኝ፣ ምላሻቸውን እጠብቃለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትገኙት የአማርኛ ድምጽ ሬዲዮ ፕሮግራም የጋቢና ቪኦኤ ዝግጅታችንን ነው። ወደሚቀጥለው ዘገባችን እናልፋለን። በሀያ አመታት ውስጥ ለመጀመሪያ ጊዜ የኢትዮጵያ አየር መንገድ ከአዲስ አበባ ተነስቶ አስመራ ገብቷል። አንደኛው ከፍተኛ ቦታ የሚሰጣቸው ሰዎችና የንግድ መሪዎችን ያሳፈረ ሁለተኛው ደግሞ ቤተሰቦችንና ወዳጆችን ለማየት የሄዱ ሰዎችን የያዘ ሁለት አውሮፕላኖች ዛሬ አስመራ ምድርን ረግጠዋል። ተከታዩን ይዘናል። Thank <laughs> you. እሺ፣ እንግዲህ ስምሽ ማልበል ኤደን ብርሃኔ አበባ የኢቢኤስ ቲቪ ጋዜጠኛ ነኝ። በአስመራ እና በኢትዮጵያ መካከል የመጀመሪያው የድንበር አቋርጦ የሚመጣውን አውሮፕላን እንግዲህ እዛ ውስጥ ነው ተሳፍሮ የመጣሁት። እዚህ አስመራ መጥቼ ኢትዮጵያ ላሉ ተመልካቾች፣ እንዲሁም አስመራ ላሉ ተመልካቾቻችን ይሄ የመጀመሪያው በረራ ምን እንደሚመስል፣ አስመራ በጥቂቱ ምን እንደምትመስል ለማድረስ ነው የመጣሁት። እስኪ እንዴት ነበር ድባቡ ከፕሌኑ መነሳት እስከዚህ ጥብቅ የጠበቃችሁት ና እዚህ ያጋጠማችሁን እስኪ ምን ይመስላል? እዛ አውሮፕላን ውስጥ ሰው ሁሉ አልቀመጥም ብሎ በረራ አስተናጋሪዎችን ሁሉ ሲያስቸግር ነበረ። ምክንያቱም ገና አውሮፕላን ውስጥ ከገባበት ሰዓት ጀምሮ ኤርትራ ለመድረስ ነበረ ችኮላው። እዚህ ከገባውን በኋላ ደግሞ ይኸው እንደምታየው እኛ ጋዜጠኞች ሳይቀር እያለቀስን ነው የገባ ነው ያለው። አቀባበልም በጣም ደስ ይላል። በዛ ላይ ደግሞ በጣም ብዙ ተነጣጥለው የቆዩ ቤተሰቦች አብረው ና ያሉት። ና እጅግ በጣም በቃ ታሪካዊ የሆነ ቀን ነው የሆነው። እንግዲህ በተረፈ መልካም የስራ ጉብኝት

ወንድም ስምን ማን ልበል? ኤልሃም እባላለሁ። ኤልሃም እንኳን በደህና መጣህ፣ እንኳን ደህና ቆየህ። እሺ፣ መንገድ ላይ እንዴት ነበር ጉዞ? እንዴት ተሰማችሁ አሁን ስትገቡ? በጣም ቆንጆ ነው። በጣም ደስ ብሎናል። በጣም በጣም ደስ ብሎኛል። በጣም የሚገርም አቀባበል ነው። እንዲህ አልጠበቅንም ነበር። በጣም የሚገርም አቀባበል ነው። ተመስገን። ከጉዞው መጀመሪያ እስከ አሁን ድረስ እስክትደርሱ የነበረው ምን እያሰባችሁ ነበር? ምን እያወራችሁ ነበር? ነበር የመጣ ነው። ኬክ ተቆረሰ፣ ሻምፓኝ ተከፈተ፣ የድሮ ጠቅላይ ሚኒስትራችን ሴሌብሬት እያደረግን እየጨፈርን የመጣ ነው። አሁን ደሞ ይበልጥ ያለው ቆንጆ ነው። በጣም ደስ ይላል። ኦኬ እሺ እንኳን በደህና ገባችሁ። ታንክ ዩ ወንድሜ። እሺ እንኳን በደህና መጣ ወንደህና ቆየ እንዴት ነበር ጉዞ? በጣም ደስ ይላል። ከብዙ ጊዜ በኋላ ያነበረው የኢትዮጵያ አየር መንገድ በረራ እጅግ በጣም ደስ የሚልና ሁሉም ሰው እየተደሰተበት እንደምታየውም ሁሉም እየሳቀየ ነው እየገባ ያለው። በጣም ደስ ይላል። ገና ከመነሻ ጀምሮ እስከ መድረሻ በጭብጨባ ነው የታጀበው። እስከ መጨረሻ ድረስ የነበረው በጭብጨባ እሱ፣ ህዝቡ ሁሉ በጣም ደስ ብሎት ደስ የሚል ጉዞ ነበር። እንኳን በደህና መጣችሁ። እናመሰግናለን። እንኳን ደህና ቆያችሁ። እሺ፣ ስምሽ ማን ልበል? ስሜ ፋንታዬ ጌታና ይባላል። ፋንታዬ፣ እንኳን በደና መጣሽ። እንኳን በደና ቆያችሁ። ጉዞ እንዴት ነበረ? ጉዞ ጥሩ ነበረ። በጣም ጥሩ ጉዞ ነበር ህብረተሰቡም በጣም ተደስቶ ነበረ ና በጣም ጥሩ ጉዞ ነበር። ሰው እስከሚያርፍ ድረስ ቸኩሎ ነበር ና ገና ፕሬኑ ከማረፉ በፊት ነበር ጭብጨባ የተጀመረው ና አንዳንድ ቦታ ደግሞ ጭራሽ የሚያለቅሱሉ ነበር ና በጣም በጣም ብቻ በጣም ለየት ያለ ጉዞ ነበር የነበረው። በአጋጣሚ እኔ የዋፋ ማርኬቲንግ ና ፕሮሞሽን ስራ አስኪያጅ ነኝ። እዚሁ አስመራ ላይ የኢንቨስትመንት ፎረም እናዘጋጃለን። ስለዚህ ሰማንያ የሚሆን ባለ ሀብት መጥቷል ከኤርትራ ቸምበር ኦፍ ኮሜርስ ጋር በመሆን ሀሙስ ጠዋት ኢንቨስትመንት ፎረም አለን ኢቭን ትስስሩ በንግድም እንዲሆን ጭምር ታስቦ የተደረገ ጉዞ ነው ብዬ ነው የማስበው ከባድ ነው በኢትዮጵያም በኩል ያለው ከባድ ነው በዚህም በኩል ያለው በቃ በጣም ከባድ ነው እናትና ልጅ ወይም እናትና ወይም እህትና ወንድም ተለያይቶ ለ ለሀያ አመት ሲገናኝ ያለውን ስሜት ሁሉም እራሱን ያዳምጠው እና አሁን ለምሳሌ ይህንን ዴሌጌሽን የሚመራው የኔ ተቋም ነበር። እና አብዛኛው የመጣው ሰው ከኤርትራ ጋር ምንም ከዚህ ቀደም ትስስር የሌለው ኤርትራን የማያውቃት ነው የመጣው እና በቃ የሆነ ነበርና ግማሹ ይዘምራል፣ ግማሹ ያለቅሳል፣ ግማሹ ይሏል እና በዚህም በኩል ያለው አቀባበል ልክ እንደጠበቅ ነው። ከዛ በላይ ልክ በኢትዮጵያ በኩል እንዳለው እንደጠበቅ ነው ነው የሆነው። አይ ቲንክ በጣም ደስተኞች ነን። እንግዲህ መልካም ጉብኝትና መልካም ጊዜ እንድታሳልፉ እመኛለሁ። አመሰግናለሁ። ቴንክ ዩ ቴንክ ዩ። አመሰግናለሁ። አስመራ ላደረሰን ዘገባ ብርሃንን እናመሰግናለን ወደሚቀጥለው ዘገባችን እንለፍ ማክበያ ነው። እሁድ በተዘጋጀው የኢትዮጵያና ና የኤርትራን ህዝቦች የሰላም ማብሰሪያ መድረክ በሺዎች የሚቆጠሩ ሰዎች ታድመው ነበር። በሚሊኒየም አዳራሽ የሁለቱም ሀገራት መሪዎች የተገኙበትን ዝግጅት ለማድመቅ ወደ አራት መቶ የሚጠጉ የጥበብ ባለሙያዎች ተገኝተውም ነበር። አንጋፋዎቹን ድምፃውያን ማህሙድ አህመድ ና አሊ ቢራን ጨምሮ ታዋቂ ወጣትን ድምፃውያንና ሙዚቀኞች የሁለቱን ሀገራት ፍቅርና አንድነት የሚገልጹ ስራዎቻቸውን አቅርበዋል። በሚሊኒየሙ አዳራሽ በክብር ከተጋበዙት ድምፃውያን መካከል ቴድሮስ ካሳሁንና ሀጫሉ ሁንዴሳ ያስተላለፏቸው መልዕክቶች በተለያዩ የማህበራዊ መገናኛ ብዙሀን ለቀናት መነጋገሪያ ሆኖ ሰንብቷል። ድምፃዊ ሀጫሉ ሁንዴሳ በመድረኩ ላይ ያስተላለፈውን መልእክት በተመለከተ በርካታ የድጋፍና የተቃውሞ አስተያየቶች በማህበራዊ ሚዲያ ተስተውለዋል። ፍቅርን ለመስበክ በተዘጋጀ መድረክ ላይ እንዲህ ያሉ መልእክቶችን ማስተላለፍ አልነበረበትም ለሚሉ አስተያየት ሰጪዎች ምላሼን እሰጣለሁ ይላል። ስፔሻሊ ባህረር በኦሮሚያ አዋሳኝ ላይ የሶማሌ ክልል ከአንድ ሺህ ኪሎ ሜትር በላይ ነው የሚያዋሱ ነው። እና በተለያየ አቅጣጫ ሰው ይገደላል ማለት ነው። የታጠቁ ሀይሎች ብዙ ጊዜ እየገቡ እንትን ል ዶክተር አብዩም ገና እንደ ተመረጡ እርቁን ለመፈጸም እዛ ነው የሄዱት። ምንም አልተቻለም። አቶ ለማ ነገር ሳም ሞክረዋል። ብዙ ብዙ ብቻ ተደርገዋል። እና የሀገር ሽማግሌዎችም ብዙ ነገር ቃል ተገብቷል። አልተቻለም። ፕሬዚዳንት ኢሳያስ አፈወርቂ መምጣት ደግሞ ዓለም ላይ ያሉ ኢትዮጵያውያኖችን ብቻ ሳይሆን በመላው ዓለም ትኩረት የሚስብ እና ሁሉም በጉጉት የሚያየው ነገር ነው እና እዚህ ቦታ ላይ የሚደረገው ግድያ እንዲቆም ትኩረት እንዲያገኝ እሺው እንዲሆን የእኔ ይሄን ነገር የምገልጽበት አጋጣሚ ብቸኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው ጎልቶ እንዲታይ አቴንሽን አልተሰጠውም ማለት አይደለም። አሁን ለምሳሌ እውነት እንነጋገር ከተባለ አገሩን የሚመሩት አያውቁም እያልኩሽ አይደለም። እነሱ በራሳቸው አካሄድ እንደሚሄድ ዋቃለሁ እየሄዱበትም ሊሆን ይችላል። ጎልቶ እንዲወጣና እንዲታወቅ ስለፈለኩ ነው እንጂ ትኩረት እንዲያገኝ መፈለጌ ደግሞ ከእንደዚህ እንደዚያን ከእንደዚህ አይነት አጋጣሚ በላይ ላገኝ ስለማልችል ይህን ነገር አድሬስ አድርጌ ያለው ጠቁም ያለው እኮ ምንም እኮ አላልኩም። ሰው እየሞተ ነው መቆም አለበትም። ደግሞ በጣም ከሚገርምሽ ነገር ይሄን ነገር እንዳስተላለፍ ያስገደደኝ ፕራይም ሚኒስቴሩ በየሄዱበት ቦታ ህዝብን የሚያስደስት ነገር በሚያደርጉ ሰዓት ነው። እያንዳንዱ ነገር ሆን ተብሎ የሚከናወኑ ይህ ተቃራኒ ነው። ምናልባት ይሄም ነገር ቶሎ ካልቆመ እሳቸውን ያመነውን ህዝብ እሳቸውን የሚከተለውን ህዝብ ሌላ ነገር ውስጥ ስለሚከተው በግሌ በግሌ ስላልተመቸኝ ይህ ነገር በአፋጣኝ መቆም አለበት ነው ያልኩት። ማለት ያለብኝ መድረክ ደግሞ ትላንት ነበረ እንጂ ዝግጅቱ ድባብ ወይ የመጡትን እንግዶች ያለውን ሴሬሞኒ አቅጣጫ ለማፋት ምናምን አይደለም። ድምፃዊ ቴድሮስ ካሳሁን በህዝብ ጥያቄ መሰረት በክብር ከተጋበዘበት መቀመጫ ወደ መድረክ ለመድረስ መተላለፊያው አዳጋች በመሆኑ ምክንያት ለ20 ደቂቃዎች የሰፈነውን ጸጥታ በተመለከተ በማህበራዊ ሚዲያ ቴድሮስ ለአድናቂዎቹ ካስተላለፈው የቅርታ መልእክት በመነሳት የቴድሮስ ካሳሁንን ስራ አስኪያጅ ጌታቸው ማን ጉዳዩን የነበረውን ሁኔታ እንዲያስረዳን ጠይቀን ነበር። የመጣለው ቅዳሜ እኛ ኦፊሻሊ አልተጋበዝም እና ነገሩን ግራ ገብተን ነው ሀገራችን ይመጣሉ። ከዛ በኋላ በክብር እንግድነት እንደተጋበዝን አወቅን። ደብዳቤ እናለ ይ በዛ መሰረት ቦታችን ላይ ተገኝተናል። ከዛ መልእክት ያስተላል ተባለ። ስለዚህ በቤታችን መድረክ ሄደን ዛ እናቀርባለን ተባለ። ይሄንን ያውቃሉ አዘጋጆቹ። በቪአይፒ ላይ ወርደን ወደ መድረክ ምሩን ብለን ስንወጣ ያውቃሉ ቦታው ጋር ስንደርስ በሮቹ በሚሉ ተቆልቶ ሲጠየቁ የሰምታም ከትክል ይላል በተለያዩ በሮች ላይ ይሞከረ ነው። ለአ ደቂቃ ያህል በዚያ ሰዓት መድረኩን የሚመሩ ሰዎች፣ ፕሮግራም አዘጋጆች ረቴዲላ ወደ ህዝቡ ይጠብቀሃል ምናምን የሚባሉ ነገሮች እየተናገሩ የህዝቡን ስሜት ያመሳሳሉ። የተንኮል ስራ እንደሆነ ያስታውቃል። ሌሎች ዝግጅቶችን፣ ሌሎች ዘፋኞች ነበሩ መድረክ ላይ ሊያቀርቡ ይችሉ ነበር። ግን ሆን ተብሎ እየተሰራ ሸብት ይመስላል። ለማንም ለማድረግ አይደለም። እኛ እንደዚህ አይነት ጭቅጭቅ የምንገባ ሰዎች አይደለም። በእለቱ መድረኩን ይመራ የነበረው ጋዜጠኛ ግሩም ጫላ መድረኩን በመምራት እንጂ በዝግጅቱ ላይ እጁ እንደሌለበት ገልጾ የነበረውን ሁኔታ፣ በተለይም በቴድሮስ ካሳሁንን በተመለከተ በአጭሩ አስረድቶናል። ጌታቸው ማን ጉዳይ የቴድሮስ ካሳሁን አስኪያጅ ለእኔ ደውሎ ግሩም በዚህ ቀን ላይ ቴዲ የመስፈን ፍላጎትም የለውም፣ አልተዘጋጀም፣ ሬርስም አላደረገም ቢሆን ጥሩ ነበር፣ ግን ስለመሆን ስለማይችል ንግግር ለማድረግን ይፈልጋል የሚል ነገር ተነጋግረናል። የተስማማችሁበት ጉዳይ ከአዘጋጆቹ ጋር ይህ ከሆነ፣ የእኔ ስራ አናውንስ ማድረግ እንጂ የፕሮግራም አካሄድ እንዴት እንደሆነ የመስራት አይደለም። ቴዲ አፍሮ ሰዓቱ ሲደርስ ጭራሽ እንዳልመጣ ነው የተነገረኝ። በኋላ ቴዎድሮስ ካሳሁን ስለመጣ ወደ መድረክ ጋብዘ የሚል ተነግሮኛል። ከአስተባባሪዎች ደስተኛ ነኝ እኔም ባዮ ደስ ይለኛል ኢትዮጵያዊ ነው። ሁሉም ኢትዮጵያዊ የራሱን አስተዋጽኦ ማበርከት ስለሚችል በሚል ሁላችንም እዚህ የተገኘንበት ምክንያት ይሄ ስለሆነ በሚል በማስተዋወቅ ቴዲን ወደ መድረክ ጠርተናል። እዛ ቪቪ አይ ፒ ቦታ ላይ ማይክራፎን ይላክለትና ንግግር ያድርግ ተብለው ነበር። እሷ አልሆነም። መጨረሻ ላይ ወደ መድረክ እየመጣ ስለሆነ እዚህ አስተዋውቀውና የሚናገረውም ካለ ይናገር ሲባል ስራዬ የማስተዋወቅ ስለሆነ ብዙ ነገሮች በመጥፎ ሊተረጎሙብን ይችሉ የነበሩ። ምክንያቱም እንግዳ እያስተናገድን ስለሆነ እንደ ሀገር እሱን ሪስክ በመውሰድ የቴዎድሮስ ካሳሁንን ክብር በሚጠብቅ መንገድ የስራውን ስራ ለሀገራችን አበረከተኑ አስተዋጽኦ በሚጠብቅ መንገድ አስተዋወቅ ያለው። ሊመጣ ግን አልቻለም። በወቅቱ መጥቷል ተብሎ የተነገረኝ አሳስቷል ነገሮች። ምክንያቱም ሀያ ደቂቃ አካባቢ ዴድ ኤር እንዲኖር መድረኩ ዝም እንዲል ተደርጓል። የኢትዮጵያንና የኤርትራን የፍቅር ስምምነት ለማብሰር በሚሊኒየም አዳራሽ የተዘጋጀውን የሙዚቃ መድረክ በማስተባበር የሰሩት አቶ ነብዩ ባዬ በቀኑ ስለነበሩት አጋጣሚዎችና ቅሬታዎቹን በተመለከተ አብራርተውልናል። እውነት ለመናገር በዕለቱ ከነበረው ሀሳብ ጋራ ከነበረው የሰላም መንፈስ ጋራ አሁን የሁለቱም ድምፃውያን አስተዋጽኦ በጣም ታላቅ ነበረ። ከዚህም ባልተናነሰ ደግሞ አንስተን በጣም ማክበር ያለብን ታላላቆቹም ከሐኪም ቤት መርፌ ተወግተው የመጡት መሀሙድ አህመድ በተለይ እና ጋሽ አሊ ቢራ እነዚህን ሰዎች ውለታና የእነዚህን ሰዎች መብአ በደንብ መቀበል ያለብን ይመስለኛል። የስነ ጥበብ ሰው ብዙ ጊዜ በሕዝብ አይን ውስጥ ስለሚሆን እያንዳንዱን ነገር እያነሱ ወደ ላይና ወደ ታች እያደረጉ መመልከቱ ተፈጥሯዊ ነው። ነገር ግን ከዚህ ተፈጥሯዊ መንገድ አንዳንድ ጊዜ ወጣ እያሉ የሚነሱ ነገሮች እንመለከታለን። እኛም ታዝበናል። በባህላቸው የባህላቸውን ታሪክ የሚገልጹትን ሁኔታ የሚያሳይ ሙዚቃ አቅርበዋል። አሁን ሀጫሉ ያንን አቅርበዋል። ሁለተኛ ደግሞ አሁን እንደምታቂ የሚናገሩ ሰዎችን ማደፋፈር እንጂ አሁን ይሄን አትናገሩ የሚባልበትም ጊዜ አይደለም። ስነ ጥበብ ከሁሉም በላይ ነፃ ሀሳብ የሚሳተፍበት የሚዘዋወርበት ቦታ መሆን አለበት። ስነ ጥበብም የሚፈነድቀው ሰዎች በነጻነት ማሰብ ሲችሉ ነው። በዚህ መሀል ጥፋቶች ካሉ ያ በነጻነት የሰራው የስነ ጥበብ ሰው ራሱን እያረመ እያስተካከለ ከጥሩ ደግሞ ለአንድነት ለተስፋ ለፍቅር የሚሰራው ስነጥበብ ብዙ ጊዜ እድሜና ህይወት ይኖረዋል፣ ረጅም እድሜ ይኖረዋል። ቴዲ እንግዲህ ረጅም መንገድ ላይ የነበረው እንደምታስታውሱ፣ በዚህ ዕለት ላይ ተገኝቶ ስራውን እንዲያቀርብ ብዙ ሙከራዎች አድርገናል፣ እሱን ለማግኘት በቤተሰብ በኩል በጓደኛ በኩል፣ እንደው ይሄ ነገር ተሳክቶ ለማየት በጣም ጓጉተናል። ስለዚህ የመጨረሻውም የሆነው ነገር የጉጉቱ የጉጉታችን መጠን ማሳያ ነው እንጂ ሌላ ነገር ያለው እንደተባለው በመድረክ ላይ የተቀመጠበት ቦታ እስከ መድረክ በሚመጣበት ጊዜ የወሰደበት ጊዜ አለ እሱ እንዳኩሽ ቅድም ደግሞ በኮሚቴውም በመንግስትም በኩል በጣም በዚህ ላይ ብዙ ስላቀነቀነ የህዝቡን ፍቅር በእነዚህ ስነ ትበር ሰዎች ያለው የህዝብ ፍቅር ሁላችንም ጋራ ያለ ነው ስለዚህ ሁሉ ነገር እውነት ለመናገር በቅን መንፈስ በንጹህ ልቦና የተደረገ ነው እኔ አንድም ነገር በክፋት የተደረገ በሁሉም ወገን ማለቴ በሁሉም ወገን ቀኑም ራሱ መንፈሱ አይፈቅድም ነበረ ክፋት ለማለት ለዓመታት በኤርትራና በኢትዮጵያ የነበረውን ያለመግባባት ችግር በመቅረፍ ስምምነት ላይ መደረሱን ለሁለቱም ሀገራት ዜጎች ታላቅ ደስታ እንደፈጠረ እና በሚሊኒየም አዳራሽ መድረክ ይህንን ብቸኛ ዓላማ ለማንጸባረቅ የተዘጋጀ እንደነበር አዘጋጆቹ በመጨረሻ ገልጸውልናል።

እንግዲህ የዛሬው የጋቢና ቪኦ ጉዟችን በዚሁ ተጠናቋል። በፌስቡክ ቪ የአማሪክ፣ በትዊተር እንዲሁ ሀሽታግ ጋቢና ቪኦን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት መስታወት አራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበሮ ከስርጭት መሐንዲሳችን ጋር ሙዚቃውንም የመረጥኩላችሁ እኔ ነኝ። ጉዟችሁ የሰመረ ይሁን እያል እንሰናበታችኋለን። መልካም ምሽት። በነገውም ጉዞ እንገናኝ። ሁሉም በያሉበት በየበኩላቸው የሰላሙ ባላ